ወጣቷ እናት ፋቲማ ከፀሐይ መከላከያ የሆናት ዘንድ ሁለት እራፊ ጨርቅ ከዛፍ ቅርንጫፍ ጋር ስራ በሰራችው የፀሐይ መከላከያ ስር ልጇን አቅፋ ተቀምጣለች። አሸባሪው ቦኮ ሃራም የምንኖርበትን ገጠር በእሳት አጋየ። በቃጠሎ ሶስት ሰዎች ሞቱ። ከሟቾቹ መካከል አንዱ ጎረቤቴ ነበሩ። ከዚያ በኋላ ነበር ሌሊት ተነስተን የጠፋ ነው። አሁን ባለቤቴ አካባቢያችን ላይ የቀረ ነገር ካለ ለማትረፍ ወደዚያው ተመልሶ ሄዷል። ከ2000 በላይ የሚሆኑ ሰዎች በቻድ ባህር አጠገብ ከሚገኘው መኖሪያ ቤታቸው እየሸሹ አገሪቱ ውስጥ ወደሚገኙ ጊዜያዊ የመጠለያ ቦታዎች ደርሰዋል። በቻድ የሚገኙ የተባበሩት መንግስታት ድርጅት እርዳታ አቅራቢዎች ለእነዚህ ሰዎች መሰረታዊ እርዳታን ለመስጠት እየሞከሩ ነው። የዓለም ምግብ ፕሮግራም ባልደረባ አድል ሳርኮዚ እንደሚሉት ሰዎቹ ቦኮ ሀራምን በመሸሽ ነው የተፈናቀሉት እነዚህ ሰዎች በወንዙ ላይ የሚገኘውን የመኖሪያ ደሴት ጥለው የሸሹት በቦኮ ሃራም ጥቃት ስለደረሰባቸው ነው። አሁን እዚህ መጥተዋል። እርዳታ ያስፈልጋቸዋል። የእርዳታ ፈላጊዎች ቁጥር እየጨመረ በመምጣቱ ይበልጥ ድጋፍ ያስፈልገናል። በናይጀሪያ ከ2.1 ሚሊዮን በላይ ስደተኞች በጎረቤት ካሜሩን ደግሞ ወደ 200 ሺህ ስደተኞች ይገኛሉ። በኒጀርም ሁኔታው አሳሳቢ መሆኑን የመንግስታቱ ድርጅት እየገለጸ ነው። በደቡብ ኒጀር ዲፋ በተሰኘ አካባቢ ወደ 340 ሺህ ስደተኛ እጅግ በከፋ ሁኔታ ነው ኑሮውን የሚገፋው። የሰሜን ናይጄሪያ ነዋሪዎች ውጥረት ከሚታይበት አካባቢዎች የጸጥታው ሁኔታ ምናልባት የተሻለ ነው ወደሚሉት ወደ ሌላው የሀገሪቱ ክልሎች ይፈልሳሉ ከነዚህ መካከል ከመቶ አስሩ የሚኖሩት በስደተኛ መጠለያ ቦታዎች ሲሆን የተቀሩት በሌሎች ነዋሪዎች እርዳታ ላይ ጥገኛ ናቸው፣ አሊያም በግላቸው የመኖሪያ ቦታ ይፈልጋሉ። ከቦኮ ሀራም የሸሹ ስደተኞች በናይጀሪያ መዲና አቡጃ ከተማ መዳረሻ የመጸዳጃ ቦታ ኤሌክትሪክና የመጠጥ ውሃ በሌለበት መጠለያ ስፍራ ላይ ይኖራሉ። በአካባቢው ለስደተኞች የሚሆን መሰረታዊ እርዳታ ተጓድሎ ነው የሚገኘው። የዓለም አቀፍ እርዳታ ድርጅቶችም ቢሆኑ አስፈላጊውን እርዳታ ሁሉ ማቅረብ አልቻሉም። የናይጀሪያ መንግስት አሸባሪ የሆነ ቡድን ቦኮ ሀራምን በአንድ ወር ጊዜ እንደሚ ሚያስወግድ ባለፈው ነሐሴ ወር ከገለጸ በኋላ አሸባሪዎች በሀገር ውስጥ የተፈናቀሉ ሰዎች በሚኖሩበት መጠለያ ጣቢያ ውስጥ ጥቃት በመጣል መልስ ሰጥተዋል። ይህ የአሸባሪዎች ጥቃትና በሰበቡ የተፈጠረው የስደተኞች ፍልሰት ተጠናክሮ እንዲቀጥል አድርጎታል። ይሁንና ይኸው ገሀድ ሁኔታ በአውሮጳ በወቅቱ የሚታየውን የስደተኞች ቀውስ ያህል የብዙዎችን ትኩረት አላገኘም።